Yes, America. Be away. Yeh, ya America dudes. Radio Tabiano. የኢትዮጵያ ሕዝብ ድርቁን መቋቋም ይችል ዘንድ የተባበሩት መንግስታት ድርጅት እርዳታ ለማድረግ ቁርጠኛ ነው የተባበሩት መንግስታት ድርጅት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ናቸው። ዝርዝሩ በአብይ ርዕስ ይቀርባል። ከምሽቱ ዋና ዋና ዜናዎቻችን መካከል ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ ዛሬ ችሎት ቀርቦ የመከላከያ ምስክርነት ቃል ሰጠ። ኦሮሚያ ክልል ውስጥ ወሊሶ ከተማ የተማሪዎች ሰልፍ ነበር። እንደዚሁም በአፍሪካ ህብረት የሚገኙት የኢትዮጵያ ወታደሮች ኪስማዮ አካባቢ ጥቃት አደረሱ። በሌላ በኩል ደግሞ አልሻባብ በደቡብ ሶማሊያ አንድ ከተማ ተቆጣጠረ የሚሉ ዋና ዋና ዜናዎች አሉን። በወቅታዊ ርዕሶች ላይ የሚያተኩረው የሰጥ አገባ ክርክርና ሌላው ሳምንታዊ ቅንብር አፍሪካ በጋዜጦች በሁለተኛው አጋማሽ ጠብቋችኋል። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ አርብ ጥር 27 2008 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና እኔም ሰሎሞን አባተነን። ቀጥሎ የምሽቱን ዋና ዋና ዜና እናሰማችኋለን። የዓለም አቀፍ ማህበረሰብ ድጋፍ በአስቸኳይ ካልደረሰ 10.2 ሚሊዮን ኢትዮጵያውያን ከፊታችን ሚያዝያ አንስቶ የምግብ አቅርቦት እንደማይኖራቸው ይፋ ተደረገ። የተባለው የዓለም አቀፉ ማህበረሰብ ምላሽ ምን ላይ እንደደረሰ የኢትዮጵያ መንግሥት ወቅት ታዊ መረጃ አልሰጥም። በሌላ በኩል የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ አስተዳዳሪ ጊያል ስሚት ሰሞኑን በሰጡት አስተያየት መጪዎቹ ሁለት ሳምንታት ወሳኝ መሆናቸውን ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም ኢትዮጵያ ውስጥ በድርቅ የተጎዱ አካባቢዎችን ጎብኝተዋል። ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ አቃቤ ሕግ በሽብር ወንጀል ክስር ለመሰረተባቸው ለአቶ ዘላለም ወርቅ አገኘው የመከላከያ ምስክርነቱን ሰጠ። ተከሳሽ ወስዳቸዋል ወስዷቸዋል የተባሉ ስልጠናዎችም ከሽብርተኝነት ጋር አይገናኙም ነው ያለው። ሌላው የመከላከያ ምስክር አቶ አንዳርጋቸው ጽጌም እንዲቀርቡ ትእዛዝ እንደሚሰጥ ገልጾ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ኦሮሚያ ክልል ውስጥ በምትገኘው ወሊሶ ከተማ ትምህርት ቤት ተማሪዎች እስከ ትናንት የተቃውሞ ሰልፍ ወጥተው ጥያቄዎቻቸውን ማሰማታቸውን የከተማይቷ አንዳንድ ነዋሪዎች ተናግረዋል። የአፋን ኦሮሞ ዝግጅት ክፍላችን ያነጋገራቸው ተማሪዎች እንደገለጹት ተማሪዎቹ ካሰሟቸው መፈክሮች መካከል የታሰሩት ይፈቱ፣ ስለተገደሉት ካሳ ይከፈል፣ ወታደሮች ከከተማውና ከየትምህርት ቤቱ ይውጡ የሚሉና ሌሎች የሚገኙባቸዋል። ለጥያቄዎቻቸው መልስ እስከሚያገኙ ትምህርት እንደማይጀምሩ መናገራቸው ተዘግቧል። ሰልፍ የወጡት ተማሪዎች ተደብድበዋል፣ አስለቃሽ ጢስ ተረጭቶባቸዋል፣ የታሰሩም አሉ ሲሉ የአይን እማኝ ነን ያሉ ሰዎች ገልጸዋል። ጋፍ ጨልቀባ ጨልቀባ ካኔ መነ በምሳ እጆሌ ካዓሚ ረቶ ቀበኑ ገለኪሳ እጆሌ መረዱኒ ኛ ከንፈላ ች ካለፈው ማክሰኞ አንስቶ እስከ ትናንት ሐሙስ ሰልፍ የወጡትና ጥያቄዎቻቸውን ያሰሙት ተማሪዎች እንዲሰበሰቡና እንዲቀመጡ ካደረጓቸው በኋላ አስለቃሽ ጢስ ለቀውባቸዋል። ከዚያ በኋላ እየደበደቡ ወደ እስር ቤት ወስደዋቸዋል። እስከ ትናንት ማታም ተኩስ ይሰማ ነበር። እኛ ያለ ነው ተደብቀን ነው ሰልፍ ወጡ የተባሉት የገረሱ ዱኪ መለስተኛና ፕሬፓራቶሪ ትምህርት ቤቶችን ጨምሮ የተለያዩ ትምህርት ቤቶች ተማሪዎች ሲሆኑ ወታደሮች በየትምህርት ቤቱ እየተዘዋወሩ ከወሊሶ ዩኒቨርሲቲ ጭምር የተማሪዎችን ማሰራቸው ተገልጿል። የታሰሩት ተማሪዎች ቁጥርና የደረሰባቸው ዝርዝር ጉዳት እማኞቹ እንደማያውቁ ነው የተናገሩት። በቀረበው ክስ የአካባቢውን ባለስልጣናት ለማነጋገር ቪኦኤ ያደረገው ጥረት እስካሁን ባይሳካም ጥረታችን እንደቀጠለ ነው። በሶማሊያ የአፍሪቃ ህብረት ጦር አባል የሆኑት የኢትዮጵያ ወታደሮች ገና እናም የሶማሊያ መንግስት ኃይሎች ከኪስማዮ ከተማ ወጣ ብሎ በሚገኝ ስፍራ ላይ ያለውን የአልሻባብ ይዞታ ዛሬ ማለዳ ላይ አጥክተው መደቡን መቆጣጠራቸው ተገለጠ። ሁለቱም ኃይሎች ከቀጥር በኋላ ወደ ኪስማዮ የተመለሱ ሲሆን የደረሰባቸው ጉዳት አለመገለጹን ምንጮች ጠቁመዋል። የሶማሊያ ጦር ቃል አቀባይ ሞሐመድ አብዲ አካ ወይም ቱሽሌ ለአሜሪካ ድምጽ በሰጡት ቃል የዘመቻው ዓላማ አካባቢውን የመቆጣጠር ሳይሆን ድንገተኛ አደጋ ጥሎ ጠላትን ማጥፋት እንደነበረ ጠቁመው እቅዳቸው የተሳካ መሆኑን ገልጠዋል የኬንያ ወታደሮች በ ኤል አዴ በሚገኘው መደባቸው ላይ አልሻባብ አደጋ ጥሎ ብዙ ጉዳት ካደረሰ በኋላ ከደቡብ ሶማሊያ ለቀው መውጣታቸው ተገልጠዋል። በሌላ በኩል ደግሞ የሶማሊያው ጽንፈኛ የሁከት ቡድን አልሻባብ ታጣቂዎች የደቡብ ሶማሊያን ከተማ ማርካን መያዛቸውን ነዋሪዎቹ አስታወቁ። ታጣቂዎቹ ወደ ከተማይቱ የገቡት የአፍሪካ ሕብረት ኃይል እንደወጣ መሆኑ ተገልጿል። መሳሪያ የታጠቁ የአልሻባብ ተዋጊዎች በከተማዪቱ ፖሊስ ጣቢያ እና በአስተዳደሩ ጽህፈት ቤት ላይ ባንዲራቸውን ማውለብለባቸውን አንድ ነዋሪ ለቪኦኤ ገልጸዋል። የከተማዪቱ ፖሊስም ለከተማዪቱን ለቆ የወጣው ትናንት እንደነበረ ታውቋል። ከአፍሪካ ህብረት እስካሁን ስለ ሁኔታው የተሰማ ቃል የለም። የባህር ዳርቻዪቱ መርካ ከተማ የምትገኘው የዋና ከዋና ከተማዪቱ ሞቃዲሾ በስተደቡብ ዘጠና ኪሎ ሜትር ርቀት ላይ ነው። የማሊና የተባበሩት መንግስታት ድርጅት ኃይሎች በሰሜናዊቱ ከተማ ቲምቡክቱ የሚገኝ የፖሊስ ጣቢያ መልሰው መቆጣጠራቸው ተገለጠ። ፖሊስ ጣቢያው ዛሬ ማለዳ ላይ ማንነታቸው ባልታወቀ ሰዎች ጥቃት ተፈጽሞበት፣ አጥቂዎቹ ለጥቂት ደቂቃም ተቆጣጥረውት እንደነበር ጭምር ተዘግበዋል። የጸጥታ ኃይሎቹ በአካባቢው የተቀበሩ ወይም የተደበቁ ፈንጆች መኖር አለመኖራቸውን ለማረጋገጥ ፍተሻ ላይ እንደሆኑ የመንግስታቱ ድርጅት ሰላም ማስከበር ተልዕኮ ቃል አቀባይ ኦሊቨር ሳልጋዶ ገልጠዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። የዩናይትድ ስቴትስ ዴሞክራቲክ ፓርቲ ሁለቱ ፕሬዝደንታዊ ተወዳዳሪዎች ትናንት ኒው ሃምፕሻየር ግዛት ውስጥ ባደረጉት ክርክር ከፍተኛ ፍጥጫ ውስጥ መግባታቸው ተገልጿል። የሁለቱ ክርክር ትናንት የተካሄደው የፓርቲው ፕሬዝደንታዊ እጩ ማንጠሪያ ድምፅ የሚሰጥበት የመጀመሪያው ጉባኤ ከመደረጉ ከጥቂት ቀናት አስቀድሞ ነው። የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን እና የቬርሞንቱ ሴናተር በርኒ ሳንደርስ የተጋጋለ ክርክር ነው ያካሄዱት። መካከለኛ ገቢ ያላቸውን አሜሪካውያን በመርዳት በኩል ማንኛቸው የተሻለ እንደሆኑ ለማሳመን ብዙ ጥረዋል። አዲሱ አበበ ተጨማሪ ይዟል። የተለመደው የእጅ ሰላምታ ልውውጥ ተካሄዶ ብዙም አልቆየ። በሁለቱ መካከል የተጧጧፈ ክርክር ሲቀጥል መናገር ያለብዎት ነገር ካለ በቀጥታ ይናገሩት እንጂ ባገኘሁት እርዳታ ምክንያት የአመለካከት ይሁን የድምፅ ለውጥ ለማድረጌ ምንም ማረጋገጫ የለዎትም። የማያወላወል አቋሚ ያለኝ በወከለኝ ወገን በኩልም እስከማውቀው ድረስ የታመንኩ ነኝ። በዚህ ደግሞ ኩራት ይሰማኛል። ስለዚህ እርሶም ሆኑ ለምርጫ ቀስቀሳ የሚያደርግሎ ክፍል ይህን የጀመራችሁትን አሽሙር አቁማችሁ በዋናው የአገር ጉዳይ ላይ እንነጋገር። በውጭ ጉዳዮች ረገድ ሚስስ ክሊንተን የተሻለ ልምድ እንዳላቸው ያመኑላቸው ሴናተር ሳንደርስ የውሳኔ አሰጣጣቸውን ግን ጥያቄ ውስጥ ያስገባሉ። ልምድ ብቻ አይደለም ዋናው ቁም ነገር ውሳኔ አሰጣጥም ትልቅ ቦታ አለው ከሴናተር ኦባማ ጋር እንዲሁ ለፕሬዝደንትነት በገጠሙበት ወቅት ኦባማ ከጠላቶቻችን ጋርም መወያየት ጠቃሚነት አለው በማለታቸው የዋህና ገራገር አድርገው ነበር የሞገቷቸው እንደሚመስለኝ ግን እንደነዚያ ካሉት ጋር ነው መወያየትም ሆነ መደራደር ያለብን። ሁለቱ ዲሞክራቶች በምርጫ ዘመቻው ተራማጅ ሐሳብ ያለው ማን ነው በሚለው ነጥብ ዙሪያም ተከራክረዋል። ከኒው ሃምሸሩ ክርክር በፊት ሚስስ ሂላሪ ክሊንተን ከሴናተር ሳንደር በ16 ነጥብ እንደሚከተሉም የሕዝብ አስተያየት መለኪያዎች ይጠቁማሉ። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ በበርካታ የአገሪቱ የገጠር አካባቢዎች ላይ የአደጋ ጊዜ ሁኔታ አዋጅ አወጡ። አዋጁ የወጣው ከሀገሪቱ ሕዝብ ሩብ የሚሆነው ለምግብ እጥረት መጋለጡ ከተረጋገጠ በኋላ ነው። የረሃቡ ምክንያት በከፊልም በኤልኒኞ ምክንያት የተከሰተው ድርቅ መሆኑን መንግስቱ አስታውቋል። ሮበርት ሙጋቤ የዛሬ 16 ዓመት ያወጡት የመሬት ስሪት ሕግ ለሀገሪቱ ምጣኔ ሀብት መላሸቅና ለድህነት መበራከትም አስተዋጽኦ አበርክቷል የሚሉ ተቺዎች አሁንም ይሰማሉ። ደቡብ አፍሪቃን ጨምሮ በአጎራባች ያሉ ሌሎች ሀገሮችም እንዲሁ በድርቁ ጦስ እየተንገላቱ መሆናቸውን የዩናይት ስቴትስ የአየር ሁኔታና ጠባይ ክትትል ባለስልጣናት ተናግረዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሀገሮች በዚካ ቫይረስ ከተወረሩ አካባቢዎች ከሚመለሱ ሰዎች ላይ የደም ልገሳ እንዳይቀበሉ የዓለም የጤና ድርጅት አሳሰበ። በቢንቢ አስተላላፊነት የሚሰራጨውና ነፍሰጡሮችንና ጽንሶቻቸውን የሚያጠቃው ዚካ በአሁኑ ጊዜ ብራዚል ውስጥ በእጅጉ ተንሰራፍቶ በብሔራዊ አደጋነት የተያዘ መሆኑ ታውቋል። ብራዚል ውስጥ ካለፈው ጥቅምት ወዲህ ብቻ ይህ ህጻናት ነርቭ ይህ ህጻናትን የነርቭ ሥርዓት ችግር ከትናንሽ ራሶችና ከአንጎል መታወክ ጋር እንዲወለዱ የሚያደርገው ዚካ በአራት ሺህ ሰዎች ላይ መገኘቱ ተረጋግጧል። በሌሎች የላቲን አሜሪካ ሀገሮች ውስጥም በፍጥነት እየተስፋፋ ሲሆን ዩናይትድ ስቴትስ፣ አውሮፓና አፍሪካ ውስጥም ቫይረሱ ያለባቸው ሰዎች መገኘታቸው እየተዘገበ ነው። ለዜና የተያዘው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና እኔም ሰሎሞን አባተንን በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ ና በናይልስ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በወቅታዊ የኢትዮጵያ ፖለቲካ ትኩሳትና የወደፊት አቅጣጫዎች የሚያተኩረው የምሽቱ እሰጥ አገባ በዶክተር ጌታቸው በጋሻውና በዶክተር ታየ ዘገየ መካከል ዛሬም የመጨረሻው ክፍል ይቀጥላል። በሁለተኛው አጋማሽም ታገኟቸዋላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ። የዓለም አቀፍ ማኅበረሰብ ድጋፍ በአስቸኳይ ካልደረሰ 10.2 ሚሊዮን የሚሆኑ ኢትዮጵያውያን ከፊታችን መያዝያ አንስቶ የምግብ አቅርቦት እንደማይኖራቸው ይፋ ተደርጓል የተባለው የዓለም አቀፉ ማህበረሰብ ምላሽ ምን ላይ እንደደረሰ የኢትዮጵያ መንግሥት ወቅታዊ መረጃ አልሰጠም። በሌላ በኩል የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ አስተዳዳሪ ጌይል ስሚት ሰሞኑን በሰጡት አስተያየት መጪዎቹ ሁለት ሳምንታት ወሳኝ መሆናቸውን ተናግረዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙንም ኢትዮጵያ ውስጥ በድርቅ የተጎዱ አካባቢዎችን መጎብኘታቸውን እስክንድር ፍሬው ከዚያው ያስተላለፈው ዘገባ ይጠቁማል። ወደ ዝርዝር ዘገባው እንድለፍ። የአፍሪካ ህብረት የመሪዎች ጉባኤ ተጠናቋል። እንግዶችም ወደ የመጡበት ተመልሰዋል። 10.2 ሚሊዮን ኢትዮጵያውያንን ለመታደግ የቀረበው የእርዳታ ጥያቄ ምላሽ ግን እየተጠበቀ ነው። ለዚሁ ጉባኤ አዲስ አበባ የነበሩትን ዋና ጸሐፊውን ባንኪ ሙንን ጨምሮ የተባበሩት መንግሥታት ድርጅት ልዩ ልዩ ተቋማት ኃላፊዎች የተገኙበትና በኢትዮጵያ ድርቅ ላይ ያተኮረው የሰሞኑ ውይይት ወቅታዊ ሁኔታዎች ይፋ የተደረጉበት ነበር። የአስቸኳይ ጊዜ የምግብ እርዳታ ለሚጠብቁ 10.2 ሚሊዮን ኢትዮጵያውያን ከሚያስፈልገው 1.4 ቢሊዮን ዶላር ወይም 25 ቢሊዮን ብር ውስጥ አብዛኛው አለመገኘቱም ተመልክቷል። ለአፍሪካ ሕብረት የመሪዎች ጉባኤ የመጣውን የዩናይትድ ስቴትስ የልኡካን ቡድን የመሩትና በኢትዮጵያ ድርቅ ላይ ባተኮረው ውይይት ላይ የተሳተፉት የዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ጌል ስሚዝም ይህንኑ ነው ለቪኦኤ አብራሩት። ከሚያስፈልገው ገንዘብ ምን ያህሉ እንደተገኘ አሁን ልነግርህ አልችልም። ይፋ ካደረግነው የ97 ሚሊዮን ዶላር ጋር እንደገና ማስላት አለብን። ያወቅነው ነገር ቢኖር እንዲመጣ ጥሪ ከቀረበበት ወዲህ 46 ከመቶ የሚሆነው ድጋፍ መጥቷል። በአንድ በኩል ጥሪው ከቀረበ ረጅም ጊዜ ስላልሆነ በአጭር ጊዜ የተገኘው ምላሽ መጥፎ የሚባል አይደለም። ነገር ግን ቀደም ብዬ እንዳልኩት በፍጥነት ካልተገኘ የቀረው ጊዜ ውሱን ነው። ስለዚህ በደንብ ፈጥነን መንቀሳቀስ አለብን። የሚያስፈልገው ድጋፍ በጊዜ ካልደረሰ 10.2 ሚሊዮን ኢትዮጵያውያን ከመጪው ሚያዝያ ጀምሮ የሚበሉት እንደማይኖር በውይይቱ ተገልጿል። ከዚህ አንጻር የሚቀጥሉት ሁለት ሳምንታት ወሳኝ መሆናቸውን አስተዳዳሪዋ ተናግረዋል። ሌሎች ለጋሾችም ለኢትዮጵያ ድርቅ ምላሽ ከመስጠት አንጻር ውስጣዊ ውሳኔ ለማሳለፍ ሂደት ላይ መሆናቸውን ሰምተናል። የአውሮፓ ሕብረት ያንን ብሏል። ካናዳም እንደዚሁ ያንን እንከታተላለን እና ተስፋ የምናደርገው ተስፋ ላይ በመመካት ነው የምናገረው በጣም በሩቅ ግን አይሆንም እና በሚቀጥሉት ሁለት ሳምንታት ውስጥ ወደፊት የሚወስዱን የተወሰኑ የገንዘብ ድጋፍ ውሳኔዎችን እንሰማለን ብዬ ተስፋ አደርጋለሁ። ፈተናው ግን ምንድን ነው? ከሚፈለገው የእርዳታ መጠን 75 በመቶ ብቻ ብናገኝ እንኳን ጥሩ አይሆንም። ምክንያቱም ከምንፈልገው አጠቃላይ ድጋፍ መጠን ሰባ አምስት በመቶ ላይ ከቆምን የምግብ እርዳታ የማያገኙ ሰዎች የተመጣጠነ ምግብ የማያገኙ ህጻናት ይኖራሉ ማለት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም በድርቁ ምክንያት የ2007/2008 የመኸር ምርት ዘጠና ከመቶ ወደ ወደመባትና በኦሮሚያ ክልል አርሲ ዞን ወደምትገኘው ዝዋይ ዱግዳ ወረዳ በመሄድ ጉብኝት አድርገዋል። ድርጅታቸው አስፈላጊውን እንደሚያደርግም ቃል ገብተዋል። የኢትዮጵያ ህዝብ ድርቁን መቋቋም ይችል ዘንድ የተባበሩት መንግስታት ድርጅት እርዳታ ለማድረግ ቁርጠኛ ነው። ለድርቅ ተጎጂዎች የሚያስፈልገው እርዳታ ታ አጣዳፊ መሆኑ የተገለጸው የኢትዮጵያ ፓርላማ ለዚሁ ዓላማ የሚውል የ14 ቢሊዮን ብር ድጋፍ ማጽደቁ በተነገረ በጥቂት ሳምንታት ውስጥ ነው። ከሚያስፈልገው አጠቃላይ ድጋፍ አንጻር ይህ የገንዘብ መጠን እንዴት እንደሚሰላ ማብራሪያ አልተሰጠም። በጉዳዩ ላይ ተጨማሪ መረጃ ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክብረትና ክብራን አድማጮች የመጽሔቱ የትንታኔ ክፍለ ጊዜ ይቀጥላል። ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ አቃቢ ሕግ በሽብር ወንጀል ክስ ለመሰረተባቸው ለአቶ ዘላለም ወርቅ አገኘው የመከላከያ ምስክርነቱን ሰጠ። ተከሳሽ ወስዷቸዋል የተባሉ ስልጠናዎችም ከሽብርተኝነት ጋር እንደማይገናኙ የተናገረው ሌላው የመከላከያ ምስክር አቶ አንዳርጋቸው ጽጌም እንዲቀርቡ ትዕዛዝ እንደሚሰጥ ገልጦ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዛሬ የዋለውን ችሎት ተከታትሏል። ክቡራትና ክቡራን አድማጮች መጠነኛ የሆነ የቴክኒክ ችግር ያጋጠመን ይመስላል። በአሁኑ ጊዜ ስቱዲዮችን ውስጥ ቴክኒሻኖቹ ያንን እያከናወኑ ነው ያሉት ችግሩን ለማስወገድ ፕሮግራሞችን እናስተዋወቅ ባይደርሱም እንደ ቴክኒክ እክሉ እንደተፈታ እናቀርባለን። ከኢትዮጵያ ወጣ ብለን ወደ ዚምባብዌ እንሄዳለን። ብዙዎችን የሚያነጋግር አንድ ርእሰ ጉዳይ አለ። ዜናችን ውስጥ የተከተለው የተጠቀሰው ግን አይደለም። ከሱ ለየት ይላል። ልክ ነው። ሌላ የእስላማዊን ጽንፈኛ ቡድን የተመለከተ የተመለከተ የአይሲል በማህበራዊ መገናኛ ብዙኃን በሌሎች ፕሮፓጋንዳ ማሰራጫዎቹ በሚያስተላልፋቸው መልእክቶች አማካኝነት በብዙ ሺህ የሚገመቱ ተዋጊዎችን እንደሚመለምልና ለእሱም የሚደረገውን መሰናዶ ይመለከታል። የዚምባብዌን ማስተላለፍ ትችላላችሁ እያለ ነው። አቀናባሪዎችን ሰለሞን፣ መግቢያውን ታስተዋወቅ። እሺ፣ በዚምባብዌ አዲስ ዓለም አቀፍ ብድር ልታገኝ ዚምባብዌ አዲስ ዓለም አቀፍ ብድር ልታገኝ የምትችለው በርካታ ለውጦችን ተግባራዊ ካደረገች ነው ሲሉ አንድ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የሰጡትን አባል የሰጡትን አስተያየት የዚምባብዌው የገንዘብ ሚኒስትር ፓትሪክ ቺናማሳ ውድቅ አድርገውታል። ጥያቄው የመጣው ከዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ከሴናተር ባብ ኮርከር ነው። ከሀራሬ የደረሰን የሴባስቲያን ሞፉ ዘገባ አለ። አዲሱ አበበ ይዞታል። የቴክኒክ ችግሩ አልተፈታም። አድማጮች፣ አሁንም ሁለተኛውን ያስተዋወቅነውን ዘገባ ለማጫወት ይህ ነገር ሰለሞን፣ አልፎ አልፎ ይገጥመናል። ቴክኖሎጂው በአደገ በቀለጠፈ ቁጥር ግን እክሎቹ ጨርሶ አልጠፉም። በድሮ መንገድ እንደሚገጥመን ይመስላል ችግር። ይሄ ነው የቴክኖሎጂው መራቀቅና መወሳሰብ የሚፈጥራቸው ችግሮች። አንዳንድ ጊዜ አንዳንድ ጊዜም ሙሉ በሙሉ ወደ አዲሱ ቴክኖሎጂ ሳትተላለፍ ስትቀር የመነካከስ ሁኔታዎችም ይፈጠራሉ ብዙ ጊዜ እና እንደዚህ አይነት ሁኔታም እየተፈጠረ ሊሆን ይችላል እና በአጭር ጊዜ ውስጥ ይህንን ችግራችንን እናስወግዳለን ብለን ተስፋ እናደርጋለን። ወደ አዲስ ሲስተም ወይም ወደ አዲስ መሳሪያ ወይም ወደ አዲስ ዘዴ መግባት መሆኑንና ግን አድማጮች በጣም ግራ የሚገባቸው የሚመስለንን በተለይ ከአሜሪካ የቴክኖሎጂ እድገትና ቅልጥፍና ጋር አዛምደው የሚያነሱትን ጥያቄ ቦታው ጋር ካልሆኑ ለመረዳት የሚያስቸግር ስለሆነ እንዴት ነው እንዲህ መሰረታዊን የሚመስል ነገር የሚያስቸግረው ለሚለው ጥያቄ ሰዓቱን ንጠቀምበት አንዳንድ ጊዜ በተለይ አሉላ አንዳንድ አድማጮቻችን የሚሉ ኳቸው ትክክለኛ የሆኑ አስተያየቶች አሉ። የአሜሪካ ድምፅ ራዲዮ ጣቢያ ለምንድን ነው የሚያጋጥመው እንደዚህ አይነት ችግሮች? የሚሉ አገሪቱም አሜሪካ ነች። ቴክኖሎጂውም የመጨረሻው ቴክኖሎጂ ነው እና እንዴት የአሜሪካ ድምጽ ራዲዮ ጣቢያ እንደዚህ አይነት ችግሮች ያጋጥሙታል የሚሉ አስተያየቶች ይነሳሉ። አንዱም ችግር ይሄ ፈጣን በሆነ ሁኔታ የመለዋወጡም ሁኔታ ነው። ቴክኖሎጂው አዲስ ቴክኖሎጂ በመጣ ቁጥር እነዛን አዲስ ቴክኖሎጂዎች ወደ አየር ለማስገባት ወደ ስራ ለማስገባት የሚደረጉ ርብርቦች፣ ጥረቶች ናቸው። እንዲህ አይነቱን መደነቃቀፍ እየፈጠሩብን ያሉ። ስለዚህ አድማጮቻችን ይረዱልናል ግን ትክክለኛ ጥያቄ ነው። ይቅርታ እየጠየቀ ነው። ለእንደዚህ አይነቶቹ ሌላ ምናልባት እንደው ሰለሞን ባነሳሃው ላይ የሚታከል አቀናባሪያችን ሰዓቱን ትርጉም ላለው ነገር አድማጮቻችን እንዲረዱ ለምናደርገው እንድንጠቀም እያሳየን ነው። አሁንም አልደረሰላቸውም እና አንዱ ምክንያታዊነቱን ከጥያቄ ጋር የሚያመጣ ሚመስለኝ በቀደሙ ቴክኖሎጂዎች እንኳን የተፈቱ የሚመስሉ ችግሮችን በአየር ላይ የሚገጥምህን እንቅፋት ወደ ማለፍ የቀረበ ነገር ላይ አዲሱ ቴክኖሎጂ ያን እንዴት አያልፎም የሚለው ግራ የሚያጋባው ስሜት ምክንያታዊ ይመስለኛል። አሁንም እኛን ራሱ አንዳንድ ጊዜ እንዴት እንላለን፣ እንዴት በቀደመው ቴክኖሎጂ መስራት የቻልነው? የቀደመ ስንል በጣም ተለዋዋጭ ሆኑ፣ በርካታ የአሰራር ዘዴዎችን ያስተዋወቁ ቴክኖሎጂዎችን እየተጠቀምን ስለሆነ ነው። እየጠቀስኩ ያለሁት አንድ ቴክኖሎጂ አይደለም። ከአንድ አመት በፊት የምንጠቀምበት፣ ከሁለት አመት በፊት የምንጠቀምበት ዛሬ ከምንጠቀምበት ይለያል እና እንደው አድማጮች የብዙ ጊዜ ጥያቄያቸውን ባያረካም፣ ቢያረካም ብናስረዳ ምክንያታዊ ነው ብዬ ነው። ይሄ ችግር እኮ የዘንድሮ ችግር ብቻ አይደለም። ከጥንት ጀምሮ በመጽሐፍ ቅዱስም ውስጥ ተጠቅፋል። በነገራችን ላይ አዲስ አሮጌ ጨርቅ ላይ አዲስ ጨርቅ ብትጥፍበት ይቀደዋል፣ አሮጌውንም ጭምር እንጂ የሚሰጥህ ጥቅም ይጎዳሃል። እና እንግዲህ ከነጉዳቱን ቢሆን ከብርድ ይሻላል፣ ራቁትህን ከመሆን ይሻላል። እና እየጣፍከውን ቢሆን ትለብሳለህ። ግን በተለያየ ጊዜ በተሻለ ጊዜ ጥረትህ አለመቋረጡ ነው ዋናው፣ ዋናው አስፈላጊ ነገር። ልብስህም ቢሆን አሮጌውን አሮጌውን እያስወገድክ በአዳዲስ እራፊዎች በጣፍከው ቁጥር ልብስ የተሻለ አዲስ የሆነ ነው የሚሄደውና ቴክኖሎጂውም ነገር እንደዚሁ ነው የሚመስለኝ። ቴክኖሎጂ ፍጹም አይደለም፣ ፍጹም አይደለም። የሰው ልጅ ስራ እኮ ነው። ቴክኖሎጂ እኮ የሰው ልጅ ስራ እኮ ነው። ይቅርታ መጠየቃችንና ኃላፊነት መውሰዳችን እያወጣን አይደለም አድማጮች፣ የገጠሙን ችግሮች እንደው በባዶ ሁሉ ጊዜ ቴክኒክ ችግር ገጠመ ሲባል ጠቅላላ ሀሳብ ነው፣ ሁሉን ነገር የሚገልጽ ነው። ይህ የሚያሳየው ቅድም እንዳልኩ ለአድማጮቻችን የተሻለ አገልግሎት ለማድረግ በምናደርገው ሩጫ ላይ የሚደርሱብን መደነቃቀፎች ናቸው። በተጣደፍኩ ቁጥር የሚደርስብን መደነቃቀፍ ነው እና ይረዱልናል የሚል እምነት ነው በእኛ በኩል ያለው። ድጋሚ ቅርታ እንጠይቃለን። ዝግጅታችን እንግዲህ ከተሳካ ተሰርቶ ቴክኒሽያኖቹ አንድ መላ ከመቱልን አንድ መላ የምትሉልን የምናስተላልፋቸው የምናሰማቸው ዝግጅቶች አሉ። እሰጥ አገባን ይዘናል። በሁለተኛው አጋማሽ ዝግጅታችን እንደዚሁም ደግሞ አፍሪካን የዓለም ጋዜጦች ወይም የአሜሪካ ጋዜጦች እንዴት ነው የሚያዩት፣ የጋዜጦች ዳሰሳ ዝግጅትም አለን። አሁን ከምሽቱ አራት ሰዓት ከሀያ ሶስት ደቂቃ ነው። አዲስ አበባ ላይ እስቲ እግረ መንገዳችንንም እንደዚሁ ሰሞኑን የዓለም ስጋት ስለሆነው ስለ ዚካ ቫይረስም እንደዚሁ አንስተን አሁን በተለይ ለኢትዮጵያ በጣም ትልቅ ስጋት የሚሆን ይመስለኛል ዚካ። ምክንያቱም አንደኛ ኢትዮጵያ በኦሊምፒክ መድረክ ላይ ምን ያህል ግዙፍ ተደማጭነት የምትታይ ሀገር እንደሆነች ታውቃለህ አሉላ ደግሞ የፊታችን ነሐሴ ውስጥ የሪዮ ኦሊምፒክ ይካሄዳል እና በዚህ ሁኔታ የኢትዮጵያ ምን ዝግጅት እያደረገች ነው? የጤና ባለስልጣናቷ ምን እያደረጉ ነው? የስፖርት ባለስልጣናቷ ምን እያደረጉ ነው? ከአሁኑ ከብራዚል ባለስልጣናት ጋር እየተነጋገሩ ነው ወይ? እንዲህ እንዲህ አይነት ነገሮች ላይ ማሰብ ጥሩ ይመስለኛል። ልክ ነው ሰለሞን፣ በጣም ትልቁን ጉዳይ ነው ያነሳኸው። የዚካ ቫይረስን ጉዳይና ስርጭቱን በተመለከተ በቅርቡ ከአንድ አመት በፊት በደረሰው ዓለም አቀፍ ወረርሽኝ ኢቦላ ላይ እንዳደረግ ነው ሁሉ ልዩ ዝግጅቶቻችን በእኔ እናንተ በምናዘጋጃቸው ብቻ ሳይሆን ወቅታዊ የሆኑ ሌሎች መስኮቶችንም ከፍተን እንደምናቀርብ ከወዲሁ እናስረዳለን ወይም ለመግለጽ እንወዳለን። አሁን የቴክኒክ ችግሩ ተፈቷል እያለን ነው ንጉሱ። መግቢያውን ላስታውሰው ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ አቃቤ ሕግ በሽብር ወንጀል ክስ ስለመሰረተባቸው ለአቶ ዘላለም ወርቅ አገኘው የመከላከያ ምስክርነቱን ሰጠ። ተከሳሽ ወስደዋቸዋል ወይም ወስደዋል የተባሉት ስልጠናዎችም ከሽብርነት ጋር አይገናኙም ነው ያለው። ሌላው የመከላከያ ምስክር አቶ አንዳርጋቸው ጽጌም እንዲቀርቡ ትዕዛዝ እንደሚሰጥ ገልጾ ፍርድ ቤቱ ተለዋጭ ቀጥሮ ሰጥቷል። ይናናል መለስካቸው አምሀ የዛሬውን ውሎ የችሎት ውሎ ተከታትሎ እንሆ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በእነ ዘላለም ወርቅ አገኘው የክስ መዝገብ በሽብር ወንጀል ከተከሰሱት አስር ተጠርጣሪዎች መካከል የቀረበባቸውን ክስ እንዲከላከሉ ከወሰነባቸው አምስቱ አንደኛው ተከሳሽ አቶ ዘላለም ወርቅ አገኘው ከቆጠሯቸው የመከላከያ ምስክሮች መካከል ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ ዛሬ ቀርቦ የምስክርነት ቃሉን ሰጥቷል። ተከሳሽ የመከላከያ ምስክሩ እንዲመሰክርላቸው የፈለጉት በሁለት ጭብጦች ላይ እንደነበረም ለፍርድ ቤቱ ገልጸዋል። አንደኛው ጡመራ ወይንም በድረ ገጾች ላይ መጣጥፎችን ማቅረብ ምንድን ነው የሽብር ድርጊት ሆኖ ይቆጠራል የሚል ሲሆን፣ አቃቢ ሕግ ተቃውሞታል። አቃቢ ሕግ እንዳስረዳው ድርጊቱን የመመዘንና የመተርጎም ድርሻ የፍርድ ቤት ስለሆነ ምስክሩ በዚህ ጉዳይ ላይ መመስከር የለበትም ሲል ተቃውሟል። ፍርድ ቤቱ የአቃቤ ህግን ተቃውሞ ተቀብሎ ወደ ሁለተኛ ጭብጥ እንዲሄድ አዟል። ሁለተኛው ጭብጥ በአቃቤ ህግ ክስ እንደተመለከተው ተከሳሽ ወስዷቸዋል የተባሉት የሰብአዊ መብቶች አያያዝና ምንነት፣ የአመራር ጥበብ፣ የማኅበራዊ ድረገጽ አጠቃቀምና ስነ መግባርን በተመለከተ ሲሆን ጋዜጠኛ እስክንድር ነጋ የሥልጠናዎቹን ይዘት እንደሚያውቅ ሥልጠናዎቹ በዓለም በሚገኙ አገሮች ሁሉ እንደሚሰጡና የየትኛውም አገር ዜጎች ሥልጠናዎቹን እንደሚወስዷቸው አስረድተዋል። ከሽብር ድርጊትም ጋር የሚያያይዛቸው ነገር የለም ብሏል። ስልጠናውን ከሚሰጡ ድርጅቶችም ሲፒጄን አርቲክል 19 የተባለውንና አምነስቲ ኢንተርናሽናልን ጠቅሰዋል። ፍርድ ቤቱ የጋዜጠኛ እስክንድር ነጋን የግል ሁኔታ ሲጠይቀው በግፍ ተፈርዶበት ወህኒ ቤት እንደሚገኝ ጋዜጠኛ እንደነበረና ዛሬ ግን የህሊና እስረኛ እንደሆነ ገልጿል። እስክንድር ነጋ አቃቢ ህግ በሽብር ወንጀል ክስ መስርቶበት የረዥም ዓመታት እስር ተፈርዶበት ወህኒ ቤት እንዳለም ይታወቃል። በተመሳሳይ ሁኔታ አቶ ዘላለም ወርቅ አገኘው ከቆጠሯቸው የመከላከያ ምስክሮች መካከል አቶ አንዳርጋቸው ጽጌ ቃልቲ ማረሚያ ቤት እኔ ዘንድ የሉም በማለት እስከ ዛሬ እንዳላቀረበ ለፍርድ ቤቱ አስታውሰዋል። ይሁንና ግለሰቡ በመንግስት ቁጥጥር ስር እንዳሉ ብሔራዊ ጸረ ሽብር ግብረ ኃይል ይፋ ያደረገ በመሆኑ ፍርድ ቤቱ ለዚሁ ተቋም ትእዛዙን እንዲሰጥላቸው ጠይቀዋል። ፍርድ ቤቱም ትእዛዙን እንደሚጽፍ አስታውቆ ምስክርነታቸውን ለመስማት ለየካቲት 16 ቀን 2008 ዓ ምት ተለዋጅ ቀጠሮ ሰጥተዋል። አቶ ዘላለም ወርቅአገኘሁ የዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና፣ ተስፋዬ ተፈሪን ይኸው ፍርድ ቤት ነሐሴ 14 ቀን 2007 ዓ ም በዋለው ችሎት የቀረበባቸውን ክስ እንዲከላከሉ ሲወስንባቸው የቀድሞውን የአንድነት ፓርቲ አመራር አባል እና አቶ ሀብታሙ አያሌውን በነፃ ማሰናበቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ቀደም ሲል ወደ አስተዋወቅ ነው፣ ወደ ዚምባብዌው ዘገባ ነው የምናልፈው። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ባብ ኮርከር ሰሞኑን በሰጡት አንድ አስተያየት ዚምባብዌ አዲስ ዓለም አቀፍ ብድር ልታገኝ የምትችለው በርካታ ለውጦችን ተግባራዊ ካደረገች ነው ብለው ነበረ። የዚምባብዌ ገንዘብ ሚኒስትር ግን ይህንን ሀሳብ ውድቅ አድርገውታል። ፓትሪክ ችናማሳ ናቸው። ሴባስቲያን ሞፉ ዘግቧል። ከሐራሬ አዲሱ አበበ እንደሚከተለው ያቀርበዋል። ሴናተር ባብ ኮርከር ባለፈው ሳምንት ነበር ይህን ሀሳብ ያቀረቡት። ጥያቄው የተሰነዘረው የዩናይትድ ስቴትስ መንግስትን ተወክለው እንደ የዓለም ባንክ ዓለም አቀፍ የገንዘብ ድርጅት አይኤምኤፍ እና የአፍሪካ ልማት ባንክ ውስጥ ለሚገኙ ባለሥልጣናት ሲሆን፣ ጥያቄውም ዚምባብዌ የሰብአዊ መብት ይዞታዋንና የዲሞክራሲያዊ ሥርዓት አካሄዷን ካላሻሻለች ምንም አይነት የብድር ጥያቄ እንዳይስተናገድ የሚል ነበር። ይህን ለዩናይትድ ስቴትሱ የገንዘብ ሚኒስትር ጃክ ሉ የተላከውን ደብዳቤ በተመለከተ የዚምባብዌ የገንዘብ ሚኒስትር ቺናማሳ ሲመልሱ ዚምባብዌ ውስጥ ምን እየተካሄደ እንደሆነ ሴናተር ኮርከር የሚያውቁት ነገር የለም ብለዋል። ዚምባብዌን በተመለከተ በብዙ ነጥቦች ዙሪያ ግንዛቤ ሊኖራቸው ይገባል። ስለ ዚምባብዌ የተዛቡ መረጃዎችን ይዘው ብቻ መንጎድ የለባቸውም። በመጀመሪያ ደረጃ ሴናተሩ ከኛ ጋር ግንኙነት ያላቸውን የዓለም ባንክ የአፍሪቃ ልማት ባንክንና ዓለም አቀፍ የገንዘብ ድርጅት አይኤምኤፍን በጉዳዩ ላይ ማሳተፍ ነበረባቸው። ሴናተር ባብኮርከር ይህን አቋም መያዛቸው ግን አስደንቆናል። የዚምባብዌው የገንዘብ ሚኒስትር በዚህ ሳምንት መጀመሪያ ገደማ በተናገሩት ቃል ለዚያች አገር አዲስ የተመደቡት አምባሳደር ሃሪ ቶማስ ጁኒየር በጉዳዩ ጣልቃ እንዲገቡበት እንደሚያደርጉና ፕሬዚዳንት ባራክ ኦባማም ስለ ፕሬዚዳንት ሮበርት ሙጋቤ መንግሥት ትክክለኛ ግንዛቤ እንዲያገኙ ለማድረግ ማቀዳቸውን ገልጠዋል። የዚምባብዌው ፕሬዝዳንት በአገሪቱ የሕግ የበላይነትን እንዲያከብሩና ትክክለኛና አሳማኝ የምርጫ ሁኔታዎችን እንዲያስቀምጡ የሚጠይቅ ደብዳቤ ነው ሴናተር ኮርከር የጻፉት። እነዚህ ሁኔታዎች ካልተሟሉ በአበዳሪ ተቋማቱ ውስጥ የሚገኙ የዩናይትድ ስቴትስ መንግስት ልዑካን ከዚምባብዌ ለሚመጣ የብድር ጥያቄ አሉታዊ መልስ እንዲሰጡ ነው ሴናተሩ በደብዳቤያቸው ያሳሰቡት። በሴናተር ኮርከር ደብዳቤ መሠረት ዚምባብዌ ለዓለም ባንክ ለዓለም አቀፍ የገንዘብ ድርጅት አይ ኤም ኤፍ እና ለአፍሪካ ልማት ባንክ የ1 ነጥብ 9 ቢሊዮን ዶላርስ ባለ ዕዳ ነች። ለምሽቱ የመጨረሻ ወዳደረግነው የትንታኔ ርዕስ እንሻገር። እስላማዊ ጽንፈኛ ቡድን አይሲል በማህበራዊ መገናኛ ብዙሀንና በሌሎች የፕሮፓጋንዳ ማሰራጫዎቹ በሚያስተላልፋቸው መልእክቶች አማካኝነት በብዙ ሺህ የሚገመቱ ተዋጊዎችን ይመለምላል። የጉዳዩ አዋቂዎች እንደሚሉ ከሆነ ታዲያ የአሸባሪውን ቡድን የፕሮፓጋንዳ መልእክቶች ለማምከን የሙስሊሙ ማህበረሰብ ግዙፍና አይነተኛ ጥረት ይጠይቃል። የአሜሪካ ድምፁ ሞሐመድ ኤልሺናዊ ያጠናቀረውን ዘገባ ትዝ ተበላቸው ታቀርበዋለች ሁሉም ለፍጹምነት የቀረበ ፍጹምነት የሰፈነበት እስላማዊ መንግስት ለመመስረት ሙስሊሞች በሙሉ መሳተፍ አለባቸው ይላል ጽንፈኛው ቡድን አይስል። በፍርሃት ቀስቃሽ ውዥንብርና ማስጠንቀቂያ በታጀበ ፕሮፓጋንዳው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከትላንት በስቲያ ረቡዕ ለሙስሊም አሜሪካውያን ማህበረሰብ ባደረጉት ንግግር በእንግሊዘኛው ምህጻረ ቃል አይስል እና አይስስ በመባል መጠሪያዎች የሚታወቀው አሸባሪ ቡድን ስለሚያሰማው የሐሰት መረጃ አደገኝነት አሳስበዋል። አይስልን የመሳሰሉ ቡድኖች ትክክለኛ መስለው ለመቅረብ የማያደርጉት የለም ራሳቸውን ለእስልምና እንደ ቆሙ የሃይማኖት መሪዎች የያዙትንም እንደ ቅዱስ ጦርነት አድርገው ለመሳል ይጥራሉ። ለመልካም ዓላማ የቆሙ ለማስመሰል የሚያደርጉትን እነፍጋቸዋለሁ። ያን መፍቀድ የለብንም። በአይስል ከተገደሉት የሚበዙት ንጹሐን ሙስልሞች ወንዶች፣ ሴቶችና ህጻናት መሆናቸውን ፕሬዝደንቱ አስታውቀዋል። አምባሳደር አልበርቶ ፈርናንዴዝ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የጸረ ሽብር ማዕከል የቀድሞ የኮሚኒኬሽንስ ፕሮግራሞች ዳይሬክተር ናቸው። መጠኑ አሁንም እጅግ የበዛ መሆኑ የሚነገርለት ጽንፈኛው ቡድን በራሱና በሌሎች የፕሮፓጋንዳ መረቦች አማካይነት የሚያሰራጨውን አጥፊ መልእክት ለመዋጋት ሙስሊሞች በሙሉ መደጋገፍና መተባበር አለባቸው ነው የሚሉት። ለዚህም የማህበራዊ መገናኛ ብዙሀን አይነተኛ መንገድ ነው ባይ ናቸው። ሙስሊምስ ሁ አር ፒፕል ኦፍ ኮንቪክሽን ሁ አር ኤሎኩዌንት ፒፕል በእምነታቸው ጽናት የሚታወቁት ሙስሊም አማንያን በማኅበራዊ መገናኛ ብዙሃን መድረክ ሐሳባቸውን በጥራት መግለጥ የሚችሉ የማኅበረሰቡ አባላት፣ የጽንፈኝነትን አስተሳሰብ የሚፈትኑ ሰዎች ያስፈልጋሉ። የተሳሳተ መንገድ የሚከተሉትን ወደ ሰላማዊ መንገድ የሚመሩ አዋቂዎችም መኖር አለባቸው። ፈርናንዴዝ አክለውም በአይሰል ሳቢነትና ቀን ተቀን ይበልጥ እየተስፋፋ የሚሄድ አይበገሬ ድርጅት አስመስሎ በሚያቀርበው ለተረት የቀረበ አስተሳሰብ ላይ ከባድ ጉዳት ያደረሰውን ቡድኑ በኢራቅ ይቆጣጠረው ከነበረው ይዞታው አርባ በመቶ ያህሉን ያስለቀቀው ወታደራዊ ዘመቻም ምንነት ገልጠዋል። ዝግጅታችን ይቀጥላል። ክቡራትና ክቡራን አድማጮች ሁለተኛውን አጋማሽ እንጀምር። አሁን አፍሪካ በጋዜጦች ነው። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጭብቆ ያቀርባል። ቻይና በጅቡቲ የባህር ኃይል ሰፈር እንደምትሰራ ታወቀ። የደቡብ አፍሪቃ ቀውስ እንደተባባሰ የአፍሪቃ ህብረት ዘገባ ጠቆመ። ጃኮብ ዙማ ለመኖሪያ ቤታቸው እድሳት ከወጣው ገንዘብ የተወሰነውን ለመክፈል ተስማሙ። በሰሜን ምዕራብ ኢትዮጵያ ከዚህ በፊት መኖራቸው ያልታወቀ አንበሶች ተገኙ የሚሉትን እርሶች ነው በዛሬው ቅንብራችን የምንመለከተው። ኢንተርናሽናል ቢዝነስ ታይምስ የተባለው ድረገጽ በዘገበው መሰረት ቻይና የቀይ ባህርን አፍ ከግዙፍ የህንድ ውቅያኖስ ጋር በሚገናኝባት ትንሿ ሀገር ጅቡቲ በቅርቡ የባህር ኃይል ሰፈር ልትገነባ ነው። ቻይና የምትገነባው ቋሚ የባህር ኃይል ሰፈር የመጀመሪያው የቻይና በውጭ ሀገር የተገነባ ወታደራዊ ሰፈር ይሆናል። ይህ ወታደራዊ ሰፈርም ቻይና ለአረብ ባህረ ገብ መሬት ተደራሽነት እንዲኖራት ያደርጋል። ከሰሃራ በመለስ ባሉት የአፍሪቃ ሀገሮች ያላትን የማዕለንዋይ ይዘት አጠገብ ኃይል እንዲኖራት ያደርጋል። ይሁንና የምትጠቀመው ቻይና ብቻ ሳትሆን፣ ጅቡቲም በበለጠ ትጠቀማለች። የቻይና የባህር ኃይል ሰፈር በግዛቷ መኖር በእቃዎች ጭነት መውጣትና መግባት በዓለም ደረጃ ያላት ቦታ ከፍ እንዲል ያደርጋል በኢኮኖሚ ዕድገት በዓለም ሁለተኛዋ ከሆነችው ቻይና ጋርም የጠበቀ ግንኙነት እንዲኖራት ያደርጋል ይላል ዘገባው ጅቡቲና ቻይና የባህር ኃይሉን ለመገንባት ለጅምር ያህል የአስር 10 ዓመታት የሊዝ ወይም ኪራይ ስምምነት አድርገዋል ቻይና ለኪራዩ በዓመት 100 ሚሊዮን ዶላር ትከፍላለች ጅቡቲ ስዊዝ ካናልንና ቀይ ባህርን ከአደን ባህረ ሰላጤ ጋር በሚያገናኘው ባብ ኤል ማንደብ ስትሬት ትገኛለች። ከ900 ሺህ ያነሰ ሕዝብ ብዛት ያላት ጅቡቲ የመረጋጋት ተምሳሌት ተደርጋ ትታያለች። በአፍሪቃና በመካከለኛው ምስራቅ የመረጋጋት ችግር ካለባቸው ሀገሮች ጋር ባላት ቅርበት ምክንያት ለዓለም ወታደራዊ ልዕለ ሃያላን ጠቃሚ ቦታ ተደርጋ ትታያለች። ዓለም አቀፍ ማህበረሰብ በአካባቢው የባህር ላይ ውንብድናን ለመታገል በሚያደርገው ጥረትም ወሳኝ ሚና ይኖራታል ሲል ኢንተርናሽናል ቢዝነስ ታይምስ ድረገጽ ይገልጻል። ቻይናና ጅቡቲ ባስታወቁት መሰረት የባህር ሰፈሩ በአካባቢው የባህር ውንብድናን ለሚታገሉት የቻይና መርከቦች የሎጂስቲክስና የአቅርቦት ማዕከል ይሆናል። ቻይና በዓለም የንግድ ልውውጥ ያላትን ቦታ ያጠናክራል ከሳሃራ በመለስ ባሉት የአፍሪካ ሀገሮች ያላትን የኢኮኖሚ መሰረትንም ከፍ ያደርጋል። ጅቡቲ በበኩሏ በአምስት ዓመታት ውስጥ በ12.4 ቢሊዮን ዶላር የሚገመት የማዕለንዋይ ፍሰት የማግኘት ዓላማ አላት። የዕቃ ጭነቶች ትልልፍ ብቃቷን ለማጠናከርና ለማስፋት ስትል ጅቡቲ የወደብ ተቋሟን ለማስፋትና አዲስ አየር መንገዶችን ለመገንባት ተዘጋጅታለች። አብዛኛውን ብድር የምታገኘውም ከቻይና ነው። በተጨማሪም ቻይና በ አራት ቢሊዮን ዶላር ጅቡቲን ከኢትዮጵያ ጋር የሚያገናኝ የባቡር ሀዲድ እየገነባች ነው። በዓለም እጅግ ፈጣን የኢኮኖሚ እድገት ከሚያሳዩት ሀገሮች መካከል አንዷ የሆነችው ኢትዮጵያ ወደ ዘጠና ከመቶ የሚጠጋው ከውጭ የምታስገባው እቃ የሚያልፈው በጅቡቲ በኩል ነው። የባቡር ኃይሉ ኢትዮጵያ ወደ ውጩ ዓለም ተደራሽነት እንዲኖራት ያደርጋል። ጅቡቲ ደግሞ እያደገ በመሄድ ላይ ላለው የ95 ሚሊዮን ህዝብ ገበያ ተደራሽነት እንዲኖራት ያደርጋል። ለቁልፍ የአፍሪቃና የመካከለኛው ምስራቅ ሀገሮች ያላት መውጫ እንዲጸናም ያደርጋል። ጅቡቲ የመልክዓ ምድራዊ አቀማመጧ የአፍሪቃ ሲንጋፖር እንድትሆን ሊያደርጋት ይችላል ሲሉ የጆንስ ሆፕኪንስ ዓለም አቀፍ ጥናት ክፍል ስራ አስኪያጅ ደቦራ ብራት ግም አስገንዝበዋል በማለት ኢንተርናሽናል ቢዝነስ ታይምስ የተባለው ድረገጽ ላይ የወጣው ጽሁፍ ለንባብ አብቅቷል። አንድ ስለ ደቡብ ሱዳን ሁኔታ ለአፍሪቃ ህብረት የቀረበ ዘገባ በአዲሲቱ ሀገር ስለሚካሄደው ጦርነት የጨለመ ገጽታ ማንጸባረቁን ኒውዮርክ ታይምስ ጋዜጣ ዘግቧል። ለተከሰተው ሰብዓዊ ቀውስ ተጠያቂዎቹ የመንግሥት ኃይሎችና አማጽያን እንደሆኑም ዘገባው ጠቅሷል። በአፍሪካ ህብረት የተመደበው ገምጋሚ ኮሚሽን ባለፈው አርባ ወጣው ባለ ዘጠኝ ገጽ ዘገባ አምስት የተኩስ ማቆም ስምምነት ጥሰቶችን መዝግቧል። የመንግስት ኃይሉ ተጠያቂነት ባለፈው ጥቅምት ወር አምሳ ሰዎች በእቃ ማሸጊያ ኮንቴይነር ውስጥ ታፍነው የሞቱትንም ያቅፋል። አማጽያኑ ደግሞ ባለፈው ታህሳስ ወር የተባበሩት መንግስታት ድርጅት ጀልባዎችን ዘርፈው በሲቪሎች ላይ የደፈጣ ጥቃት በማካሄድ 24 የሚሆኑ ሰዎችን ገድለዋል ወይም አቁስለዋል። ብዙም መረጋጋት የለም። ኢኮኖሚው በሚያሳስብ ሁኔታ ወድቋል። ግጭትም እንደቀጠለ ነው ሲል ዘገባው ዘርዝሯል። የውጭ ገንዘብ ተቀማጭ በፍጥነት እያሽቆለቆለ ነው። የገንዘብ ግሽበት እየናረ፣ የሀገሪቱ ገንዘብ ዋጋም እየወደቀ ነው። በብዙ ሺ የሚቆጠሩ ሰዎች አልቀዋል። በብዙ ሺ የሚቆጠሩ ሰዎች ደግሞ ረሃብ ተደቅኖባቸዋል ይላል ዘገባው። በህብረት የወሲብ ጥቃት የመፈጸም ተግባር፣ በሲቪሎች ላይ ፍጅት የማካሄድና በግዴታ ሰውን የመብላት ተግባር እንዲፈጸም መደረጉንም የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። የተባበሩት መንግስታት ድርጅት ጠበብት ቡድን ደቡብ ሱዳንን በሚመለከት ያወጣው ሌላ ዘገባ በበኩሉ ሁለቱም ተዋጊ ወገኖች የመሳሪያ ክምችታቸውን ለማጠናከር እየሞከሩ ነው። የሀገሪቱ መንግስት በቅርቡ ሶስት ወታደራዊ ሄሊኮፕተሮችን ገዝቷል። ይህም ጦርነቱን ወደ ማስፋት አምርቷል፣ በመንግስት ውስጥ ግጭቱ በወታደራዊ መንገድ እንዲፈታ የሚፈልጉትን ወገኖች አበራቷል ይላል የተባበሩት መንግስታት ድርጅት ዘገባ። አማጽያኑ በበኩላቸው የመንግስቱን ያህል ባይሳካላቸውም ከተለያዩ ምንጮች መሳሪያ ለማግኘት እየጣሩ እንደሆነ ዘገባው ያወሳል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን በበኩሉ የደቡብ አፍሪቃ ፕሬዝደንት ጃኮብ ዙማ ገጠር አካባቢ የሚገኘው የግል መኖሪያ ቤታቸውን ለማሳደስና ለማስፋት ከወጣው 23 ሚሊዮን ዶላር የተወሰነውን መልሶ ለመክፈል እንደተስማሙ ጠቁሟል። ዙማ ለመክፈል የተስማሙት ጉዳዩ ለሕገ መንግስታዊ ችሎት ሊቀርብ አንድ ሳምንት ሲቀረው ነው። እስካሁን ባለው ጊዜ ግን ለግል መኖሪያቸው እድሳት የወጣውን ገንዘብ መልሶ ይክፈሉ ለሚለው ጥሪ ጆሮ ዳባ ብለው ነበር። ኳዙሉ ናታል ክፍለ ሀገር በሚገኘው እንካንድላ መንደር ላለው መኖሪያ ቤታቸው የተደረገው እድሳት ትርኢት የሚቀርብበት ቦታ መዋኛ ቦታና የከብት ማደሪያ እንደታከለበት የቢቢሲ ዘገባ ጠቁሟል። ፕሬዚዳንቱ የተወሰነውን ገንዘብ እከፍላለሁ ቢሉም ተቃዋሚዎቹ ወገኖች በሙስናው ክስ እንደሚቀጥሉ መናገራቸውን ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የናሽናል ጂኦግራፊክ መጽሔት ድረገጽ ላይ የወጣ ዘገባ በበኩሉ በሰሜን ምዕራብ ኢትዮጵያ በሚገኝ ብሔራዊ ፓርክ ወይም መናፈሻ ጠፍተው የነበሩ አንበሶች እንደተገኙ ገልጿል። አንበሶቹ አላጣሽ በተባለው ከሱዳን ጋር በሚዋሰነው ድንበር ባለው ብሔራዊ ፓርክ እንደተገኙ ያረጋገጠው ለኦክስፎርድ ዩኒቨርሲቲ የሚሰራ ለአንበሶች ጥበቃና እንክብካቤ የሚያደርግ የዱር አራዊት ጥበቃ ጥናት የሚያካሄድ አካል ነው። ጥናቱን የሚያካሄደው ክፍል መሪና ቡድናቸው በቦታው ድረስ ሄደው በአካባቢው አንበሶች እንዳሉ በማያጠራጥር ሁኔታ ማረጋገጣቸውን ዘገባው ጠቁሟል። አላጣሽ ብዙም ሰዎች ያልጎበኙት ግዙፍ ቦታ እንደሆነ በአካባቢው ለምእተ ዓመታት ያህል አንበሶች የነበሩበት መሆኑና የአካባቢው ሕዝብም ስለ አንበሶቹ መኖር እንደሚያውቅ ለዓለም አቀፍ ማህበረሰብ ግን አዲስ ነገር እንደሆነ ቦርን ፍሪ የተባለው ቡድን ባወጣው መግለጫ መጥቀሱን ናሽናል ጂኦግራፊክ ድረገጽ ጠቁመዋል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው አዳነችን አመሰግናለሁ ለዘገባው ሰጣ ገባ ይቀጥላል ነው በወቅታዊ የኢትዮጵያ ፖለቲካ ጭብጦችና ጥያቄዎች ላይ ትኩረት ያደረገ ተከታታይ ክርክር የመጨረሻ ክፍል ነው። ሰጣ ገባ ዛሬ ይዞ የቀረበው ለኢትዮጵያ ሕዝብ ሕይወት መሻሻል ይበጃሉ በሚሉ የሚነሱ አማራጮችና መላዎች ፈተናና የለውጥ ጥያቄዎች በክርክሩ ተመዝነዋል። አሉላ፣ የፕሮግራሙ አዘጋጅና አቅራቢ አንተው ነህ። ላንተው ልልቅ አመሰግናለሁ። ሰለሞን፣ ተከራካሪዎችን ባጭሩ ላስተዋወቅ፣ ዶክተር ጌታቸው በጋሻውና ዶክተር ታየ ተገየ ናቸው። አሁን በሚነሱት በተቃዋሚው ጎራ ያሉ ሀሳቦችን በተለያየ አቅጣጫ ከማየት ባሻገር ሶስተኛ አካል በስልጣን ላይ ያለው ኃይል ነውና በስልጣን ላይ ያለው ኃይል ሊቀርቡ የሚችሉ ሀሳቦችንም እናስተናግድ። በዚህም ክርክር ላይ ሁለታችሁም በተመሳሳይ አግላይ የሆነ ስርዓት ነው፣ ለሌሎች ቦታ የማይሰጥ ጠባብ አመለካከትን የሚያራምድ ነው ብላችሁ ሁሉን የሚያካትትና ማንም የማይገለልበት ስርዓት ነው መምጣት ያለበት ብላችኋል። ያ ማንም የማይገለልበትና ሁሉን የሚያካትት ስርዓት ኢህአዴግ እራሱንስ ይጨምራል ወይ? ለለውጥ፣ ዶክተር ጌታቸውን ላስቀድም። እሺ፣ መልካም አመሰግናለሁ። ለዚህ ጥያቄ ወደዚህ ከመምጣቴ በፊት ከዶክተር ታየ የሰማሁት ጥሩ ነገር አለ። ይሄ አሁን ያነበኩት በሸንጎ ድምፅ ላይ የወጣው ልዩ እትም የሸንጎ አቋም አይደለም ነው የሚሉት ማለት ነው። እኔ ፈጥሬ አይደለም፣ ዶኪመንቱ አለላችሁ። ከነቀኑ ነው የሰጠዋቸው። በሸንጎ ስም የተቀመጠ ነው ይሄንን በጽሁፍ የወጣውን በጽሁፍ እንግዲህ የእኛ አቋም አይደለም ብሎ አይደለም ትክክል አይደለም። ዶክተር ጌታቸው እንደዛ ማለት አይደለም በዛ ካመናማ ይሄንማ መታገል አለብን መቃወም አለብን። ጎጂ ነው፣ ተስፋ የሚሰጥ ሳይሆን ተስፋ የሚያስቆርጥ ነው። ጎሰኛ ነው፣ አገርን የሚከፋፍል ነው። አሁን ያለው እንቅስቃሴ እኮ ነው የሚለው ይሄ ወረቀት። ይሄ ሆነው በአንድ በኩል እንደ ደግሞ በሌላ በኩል ከሌሎች ጋር አንድነት ፈጥረን እንታገላለን። ህብረት ይፈጠር እንዴት ልትሉት ትችላላችሁ? ኮንትራዲክተሪ ነው። እናምጥ በፊት ማወቅ አለባችሁ። ከዛ ወደ ተቀረበልኝ ጥያቄ ሄዳለሁ። ባያቋርጡም ደግሞ ጥሩ ነው። ዶክተር ታይቅ እሺ፣ በዚህ ነጥብ ላይ እንድመለስበት እድል ሰጦት አለው። ልዩነት አለው ሁለት የሚጋጭ ሀሳብ ነው ብለዋል ዶክተር ጌታቸው። ለእርሱ እድል ሰጦት አለው። አሁን ዶክተር ጌታቸው እና ወደ ተጠየቀው ያ ኢትዮጵያ ውስጥ የሚመጣው የፖለቲካ ስርዓት ሁሉም ማሳተፍ አለበት፣ ብሔራዊ እርቅ የሚካሄድበት ያንን የሚያስተናግድ ስርዓት መሆን አለበት። ስለዚህ ወያኔ እንደ ወያኔ እነሱ እንደ ኢህአዴግነቱም ከፈለገ ሊሳተፍ የሚችልበት መሆን አለበት በሰላም ካመነና ኔጎሽት ለማድረግ ለመደራደር በዴሞክራሲ ማለት እኩል የመሳተፍ መብት ለሁሉም የሚከበርበት የፖለቲካ እስረኞች በሙሉ ተለቀው የፖለቲካ ድርጅቶች በሙሉ ሕጋዊ ሆነው የመንቀሳቀስ የማደራጀት እና የመሰብሰብ መብታቸው ተጠብቆ ሰብአዊ መብት በሙሉ ተጠብቆ የሕግ የበላይነት ነግሶ እነሱም ለመሳተፍ መቻል አለባቸው። ግን ያን እነሱም ራሳቸው ሊቀበሉ እንደማይችሉ ከወዲሁ አረጋግጥላቸዋለሁ። ለዚህ ነው ምርጫውንም መቶ በመቶ ተቆጣጠርኩ የሚለው። ለዚህ ነው በሀቀኝነት ኢንጉድ ፌዝ ኔጎሽሽን ስምምነቶችን ለማድረግ ያልቻለው። በጉልበት ብቻ ነው መግዛት ያለበት እና ኤትኖክራሲ ወይም የጎሳዊ መንግስት መስርቶ በዛ የአገሪቱን ኢኮኖሚ በሙሉ ተቆጣጥሮ ለመኖር ነው። ያንን ለማድረግ ደግሞ የጦር ኃይሉን የጸጥታውን ያአስተዳደሩን የመሬት ይዞታውን ይህን ሁሉ መስሪያ ቤቶች መቆጣጠር አለበት። እነኚህን ግን በዴሞክራሲያዊ መንገድ ሊያገኝ ስለማይችል በሚቀጥለው ሁሉን አሳታፊ በሆነ ዴሞክራሲያዊ መንግስት ውስጥ ለመምጣትም ፈቃደኛ አይሆንም ሰውን ለማታለል ብቻ ነው እ በየአምስት ዓመቷ የምትመጣው ምርጫ ምናምን ነገር እያለ የሚሄደው እንጂ እውነት እሷን ለመተግበር አይደለም። መልካም አመሰግናለሁ። መልካም ዶክተር ጌታቸው ዶክተር ታዬ ቀደም ብሎ ዶክተር ጌታቸው ባነሱት እና ጅታችሁ ቀደም ሲል ያወጣው የአቋም መግለጫ ከአሁኑ ጋር ይጋጫል። እንዴት ነው የምታስታርቁት? የሚል ሀሳብ አቅርበዋል። ለእሱ በአጭሩ መልስ ስጡና ይሄ ማንንም ያላገለለ ሁሉን የሚያካትት ለውጥ በምን መልኩ ነው ማካሄድ ያለበት ይላሉ። የመጨረሻው እድል የእርሶ ነው። አመሰግናለሁ። አቶ አሉላ ወደ መግለጫው ልመለስ። መግለጫው በማንኛውም መልኩ የኢትዮጵያን አንድነት ከሚፈልጉ ሀይሎች ጋር በኢትዮጵያ ክልል ውስጥ የኢትዮጵያ ችግር ይፈታል ብሎ ከሚያምኑ ኃይሎች ጋር ምንም ችግር የለውም፣ መስራት ይችላል። ነገር ግን ይችን አጋጣሚ በመጠቀም ወደ ሌላ ጽንፍ ለመውሰድ የሚፈልጉ ኃይሎች ካሉ አይገባም፣ መደረግ የለበትም ለማለት ነው። ከዛ ውጪ በተፈለገው መንገድ ቢተረጎም ከሸንጎ አቋም ጋር የሚጋጭ አይደለም። እኛ ለማሳሰብ የፈለግነው አጉል አይነት እንቅስቃሴ ወደ ጽንፈኝነት በተለይም ወደ መገንጠል የሚሄዱ ሀይሎች ካሉ፣ ከሌሉ የሉም፣ ምንም ችግር የለብንም። ያ ነገር ካለ ግን መቆም አለበት። ሁላችን በአንድ ላይ በጋራ ሆነን ስንታገል ነው እያንዳንዱ የኢትዮጵያ ዜጋ ነጻ የሚወጣው ብለን ነው የምንታገል ያለ ነው። ስለዚህ ሻያ አቋም ጋር የሚጋጭ አይደለም። ይሄንን ነገር ላሰምርበት እፈልጋለሁ። ይቅርታ፣ ዶክተር ጌታቸው ታቋርጠኝ ብለው ነበር እኮ እና ይቅርታ ጠይቄ ነበር። ሰው ለምን ያቋርጡኛል? ሁለተኛውን ቅድም ባነሳኸው ላይ አገዛዙን ያሳትፋሉ ወይ? ከዛ አንድ እርምጃ ወደ ኋላ ሊሄድና በሸንጎ አሁን ሶስተኛ ጉባኤውን ሲያካሄድ የወሰነው ሁለት መሰረታዊ ነገሮች አሉ። አንደኛ በሰላማዊ ትግል ትግሉን ማካሄድ ነው። ሁለተኛ ብሔራዊ እርቅና መግባባትን ማምጣት ነው። ብሔራዊ እርቅ ሲባል አሁን ሁለተኛውን ያነሳውን ጥያቄ የሚመልስ ነው። ሰላማዊ ትግል ትንሽ ለመጠቆም ያክል ምርጫ መቶ በመቶ አገዛዙ አሸነፍኩ ስላለ ሰላማዊ ትግል ተዘጋ በር የለም ከእንግዲህ በኋላ አለቀለት የሚባል አይደለም። አሁንም እያደረጉት ነው። አገር ቤት በርካታ መንገዶች፣ በርካታ እንትኖች አሉ። የሰላማዊ ትግል ተቃውሞን ማሰሚያ በተለያየ መልክ ሰልፍ ይደረጋል። የኢኮኖሚ ቦይኮት ይደረጋል ምርጫ ውጤትን አልቀበልም ብሎ ሰልፍ ይደረጋል። የፖለቲካ ታማኝነት ይነፈጋሉ። ከሁለት መቶ በላይ መንገዶች አሉ ሰላማዊ ትግል ማድረግ ገና። አዎ አንዱ በር ተዘጋ። ያንንም ቢሆን አልቀበልም ብለህ ሰልፍ ስትወጣ የሰላማዊ ትግል እያደረግክ ነው፣ እየታሰርክ ነው፣ እየሞትክ ነው፣ ከስራ እየተፈናቀልክ ነው። ያንን የምታደርገው እና እንደ ቀላል ነገር ባይቆጠር ጥሩ ይመስለኛል። እና ሰላማዊ ትግል ያበቃለት ወይም በሩ የተዘጋ ብሔራዊ እርቅን አሁን ቅድም አቶ ዋሉላላ ነሳው ጥያቄ ብሔራዊ እርቅ በመጀመሪያ ደረጃ ከራሳችን ጋር እኔ እንደ ራሴ ወይም ድርጅቴ ውስጥ መታረቅ አለብኝ። ከዛ ሰፋ ስናደርገው በድርጅቶች መካከል ያለውን የድሮ ታሪካችንን የድሮ አለመግባባቶችን አስወግደን አሁን አገር አደጋ ላይ ነች። እንዴት ነው የምናድነው? አሁን ከእንግዲህ በኋላ እንዴት ወደፊት እንሄዳለን? ሁላችንም እኮ የምንለው የኢትዮጵያ ህዝብ ነው ይህን ነገር የሚወስነው የስልጣን ምንጩ የኢትዮጵያ ህዝብ ነው። ዲሞክራሲያዊ ስርዓት እንዲመጣ ነው የምንታገለው። ኢትዮጵያ አንድነት ተጠብቆ ዜጎች መብታቸው እንዲከበር ነው የምንታገለው እስካልን ድረስ አሁን ከራሳችን ድርጅቶች እንደምንፈላለግና ስንተባበር እንደምንጠነክር ተረድተን ያንን ለማድረግ መዘጋጀት አለብን። ስለዚህ የድሮ እንትኖቻችንን ወደ ጎን ማድረግ አለብን። እስካሁን ድረስ ያለው አገዛዝ በጎሳ በብሔር በመደብ በተለያየ ጥቅማ ጥቅም ከፋፍሎ ነጣጥሎ ነጣጥሎ ነው ያለው። ይሄንን ነገ ጠዋት በራሱ ላይ የሚመጣ ነው። ይሄ አገዛዝ ዘላለማዊም አይደለም። ስለዚህ ለዘለቄታው ሀገራችን ሁኔታ ስናይ በኢትዮጵያ ህዝብ በጋራ መታገል ስላለበትና አብሮም መኖር ስለሚገባው የተለያዩ ሃይማኖቶች፣ የተለያዩ ብሔሮች፣ የተለያዩ የህብረተሰብ ክፍሎች በህዝብ ውስጥ ያለው ችግር ወይም አለመግባባት መፈታት አለበት። እነዚህን ስናደርግ፣ ብሔራዊ እርቅን ስናደርግ ያስፈላጊ ደም መፋሰስን እናቆማለን ያለ አስፈላጊ የጦርነት እሽክርክሪት ውስጥ እንዳንገባ እንሆናለን። ንብረት አይወድምም፣ ለወደፊት ሀገር ግንባታ የሚጠቅም በመሆኑ ስለዚህ ምንድን ነው አገዛዙን ይጨምራል ወይ? የስ ይጨምራል። ነገር ግን ወደፊት በሚወጣው የሀገሪቷ ህግ መሰረት ቀንደኛ መሪዎች በሀገሪቷ ህግ መሰረት ይዳኛሉ። አብዛኛው የኢህአደግ አባል የህዋስ አባል እየሆን የሚታገለው ከህዝብ አብራክ የወጣ ነው። ጎረቤቱ ያለውን ህዝብ ልጆች ነው እያሰረ እየደበደበ ያለው። ነገ ጠዋትም ወደ ተመሳሳይ ችግር በራሱም ላይ እንደሚደርስ አውቆ ወደ ህዝብ እንዲዞር መሆን አለበት። ስለዚህ የአገዛዙን አባላት ይጨምራል። ቅድም አሁን ዶክተር ጌታቸውም እንዳሉት አሁን ምን መጣብኝ ወይም ደግሞ ምን እፈልጋለሁ ብሎ ነው ልደራደርስ የሚለው። መደራደር እንኳን ቢኖር እሱ በደረጃ የሚመጣ ነው። ወደፊት ብሔራዊ እርቅ ሲባል ከአጠቃላይ የኢትዮጵያን ህዝብ የሚወክል ነው፣ በድርጅትም በግለሰብም በምንም። ስለዚህ ለወደፊት እንኳን በዚህ ብሔራዊ እርቅ ፕሮሰስ ለማስኬድ ሂደት ነው እና ተጽዕኖ የግድ ማድረግ አለበት። በውስጥ ከውጭ ምዕራባውያን የሚረዱትን ዘርፈ ብዙ ነው ትግሉ መሆን ያለበት እና ያን ጊዜ በሌሎች ሀገርም ታይተዋል። ተገዶ መደራደር ይጀምር ይሆናል። ካልጀመረ መቶ ሚሊዮን የኢትዮጵያን ህዝብ ለዘላለም አፍኖ በጠመንጃ መግዛት አይቻልም። የጎደለው ነገር አመራር ነው። መልካም። ሌሎች ወቅታዊ የሆኑ ምናልባትም ዘለቄታ ያላቸውና ሌሎች ወገኖችን የሚያሳትፉ ክርክር ብቻ ሳይሆን የውይይት ፕሮግራሞችም ይኖሩናል። በእነሱም እንጋብዛቸዋለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ይህም አሉላንም የፕሮግራሙ ተሳታፊዎችንም አመሰግናለሁ። የፕሮግራም ማሳሰብ ያለ ነው። ካለፉት ሶስት ዓመታት ወዲህ የጀመርነው ትግል በውጭና በአገር ውስጥ ያሉት ተቃዋሚ ኃይሎችን አገናኝቶ ሀገሪቱን በሰላም ሊያሸጋግራት የሚችል ጠንካራ ተቃዋሚ ኃይል ለመፍጠር ነው በመታገል ላይ ያለ ነው። ስለሆነም እኛ የፖለቲካ ድርጅት ሳንሆን የተበታተኑትን ኃይሎች ለማሰባሰብ የሚታገል እንቅስቃሴ ነው የምናካሂደው። ዶክተር አስፋው ተከስተ የሀገራዊ ውይይት መድረክ በሚል ስያሜ የተመሰረተው የኤርትራውያን ተቃዋሚዎች እንቅስቃሴ አስተባባሪ ናቸው። ስለ ጉዳዩ ከእርሳቸው ጋር የተደረገ ቃል መጠይቅ በነገ ምሽት ፕሮግራማችን ይቀርባል። የቀነጨብነውን እናሰማ ናችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዳቮስ ስዊዘርላንድ በሚካሄደው የዓለም የኢኮኖሚ መድረክ ላይ ባደረጉት ንግግር በማንኛውም የህብረተሰብ ደረጃ ሙስናን መታገል እንደሚያስፈልግ ጫና ሰጥተው አስገንዝበዋል። ሙስና በሚያሳስብ ሁኔታ እየተባባሰ በመሄዱ የዓለም እድገትን መረጋጋትንና የዓለም መጻኤ ዕድልን አደጋ ላይ ጥሏል ብለዋል። በመሰረቱ ይላሉ የውጭ ጉዳይ ሚኒስትሩ ዜጎች ስርዓቱ በነሱ ላይ የሚሰራና ስልጣን ላይ ያሉት ሰዎች የህዝባቸውን መጻኢ እድል የሚሰርቁ ሆኖ ከመሰማቱ የባሰ ነገር ሊኖር አይችልም። የሰዎችን ሞራል የሚሰብርና አፍራሽ ተግባር ነውና ሙስና ወንጀልን ስለሚመግብ፣ ሀገሮችን ስለሚጎዳ፣ በተለይም ሴቶችንና ልጃገረዶችን እድል ስለሚነፍግ፣ ለአካባቢ ጥራት ብክለት ስለሚያመቻች ለሰዎች ህገወጥ ሽግግር አስተዋጽኦ ስለሚያደርግና ማህበረሰቦችን አደጋ ላይ ስለሚጥል ለማህበረሰቡ አደጋ ነው። ሙስና በስልጣን ህጋዊነት ላይ የሚኖረውን እምነት ስለሚሸረሽር ወደ ተቃውሞ ሊያመራ ይችላል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ሰዎችን ለመመልመል የሚጠቀመው ዘዴ ሙስና በመሆኑ፣ ስለዚህ ጉዳይ ከሱ የበለጠ የተካነበት ሊኖር አይችልም። ሙስና ቅንና ተጠያቂነት ያለው መዋዕለ ንዋይ ምደባን ስለሚያዳክም የሰዎችን እድል ያሰናክላል። የንግድ ሥራ ውድ እንዲሆን ያደርጋል። ለግብር ከፋዮች የመንግስታዊ አገልግሎት ዋጋ ከፍ እንዲል ያደርጋል። የዓለም የንግድ ማኅበረሰብ ሙስናን ለመታገል ቅድሚያ መስጠት ያለበትም ለዚህ ነው። ዩናይትድ ስቴትስ በበኩሏ የተቻላትን ሁሉ እያደረገች ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እና የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ለመልካም አስተዳደር መርሃ ግብር በዓለም ዙሪያ ከ715 ሚሊዮን ዶላር በላይ ለግሰዋል። ይህ መርሃ ግብር ትርጉም ያለው የሕዝብ ተሳትፎና ቁጥጥር እንዲኖር ይረዳል። በተቋማዊ ቁጥጥር ምክንያት ተጨባጭ የሆነ የስልጣን መለያየት እንዲያስከትል ይረዳል። ከ120 ሚሊዮን ዶላር በላይ የሚሆን ገንዘብ ለጸረ ሙስና ጥረት ተመድበዋል። የዩናይትድ ስቴትስ የፍርድ ሚኒስቴር በ11 ዓመታት ውስጥ 143 ሚሊዮን ዶላር የሚሆን ገንዘብ እንዲመለስ አድርጓል። በአሁኑ ወቅት ደግሞ ከ1 ቢሊዮን ዶላር በላይ የሚገመቱ የተሰረቁ ንብረቶችን ለማስመለስ እየሰራ ነው። ዩናይትድ ስቴትስ ስልጣናቸውን በመጠቀም በሚዘርፉትና በዘረጉት መረብ ላይ ጠንከር ያለ የስለላ ዘዴ እየፈጠረች ነው። በአጠቃላይ ሙስና የዓለም ኢኮኖሚን በአመት ከትሪሊዮን ዶላር በላይ ያስከፍላል። የውጭ ጉዳይ ሚኒስትር ኬሪ እንዳሉት የሙስና አንድምታ የእያንዳንዱን የንግድ ተቋም ይነካል። ሁላችንንም ዋጋ ያስከፍላል። ስለሆነም ልንታገለው ይገባል። ሙስና የሚዘወተር ሳይሆን ያልተለመደ ነገር እንዲሆን ማድረግ ያስፈልጋል ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች አሁን በቅሩን ጥቂት ደቂቃዎች ከእናንተው የስልክ አስተያየቶች ጥቂት። ሄሎ ቪዎች፣ እንዴት ናቸው? እኔ የምደውለው ከዚህ ከዩናይትድ ስቴትስ ነው። ዳመና አበላለው በቅርቡ ጊዜ በሪፖርት አዳነች ማቀረባቸው በዶክተር ብርሃኑ አስተያየት ለመስጠት ነበረ። ዶክተር ብርሃኑ ተመልሶ ከኤርትራ መምጣቱ ተዘግበዋል። ይህም ደግሞ በተለያየ ጊዜ ተስፋ እየተሰጠ የህዝብ ስሜት በጣም ከፍና ዝቅ የሚል ነገር ስላለው በጣም በአንዳንድ ነገር እንደዚህ አይነት ነገር ፖለቲካ በጥንቃቄ ቢወሰድ ጥሩ ይመስለኛል። ምክንያቱም ዶክተር ብርሃኑ እንዳሉት ያሪኮ የፈረሰች በድምፅ ብቻ ፈረሰች እያሪክ ሆነች። በመቶ ሺ ጉጉል አይገዛም። እንደዚህ ያልክ ስሜቱን የህዝቡን እንትን እያርክ መጨረሻ ላይ የት ለመድረስ እንደሆነም ግራ ይገባል እና ራሳቸው ትንሽ የተቃረነባቸው ይመስላል የሄዱበት ጉዳይ እና እያሰቡት ያለ ጉዳይ እንዲሁ በቀላሉ ወያኔ በቀላሉ አይወድቅም እያሉ በአንድ በኩል ደግሞ ቶሎ በስድስት ወር ቶሎ ጨርሰን እንገባለን እዛው እንገናኝ አራት ኪሎ እንገናኝ ይላሉ። እና ይህ የህዝብ ስሜት እያየ በህዝብ ስሜት መጫወት ጥሩ አይመስለኝም። እኔ ቮይስ ኦፍ አሜሪካ የአማርኛው ክፍል አዘጋጆች በዛሬው ቀን የምሰጠው አስተያየት አንዲት ኢትዮጵያ ስለ ኢትዮጵያ ላይ ስለሚሰራው የፊልሞች ያየችውን ውጥረት ነው። እኔም የእሷ አመለካከት ተከፋይ ነኝ። ይሄ ውጥረት እነዚህ ፕሮዲውሰሮች ወይንም ደግሞ አምራቾቹ በምንም አይነት ችሎታ ሳይኖራቸው እና እውቀቱ ሳይኖራቸው ይህንን ርካሽ የሆነ ብዙን ጊዜ ለመጥፎ የምዕራቡን ባህልና ካልቸር ህዝባችንን እየወከሉና እየበረዙት ነው ያለው። ስለዚህ ከእንደዚህ አይነቱ አጸያፊ ሁኔታ ላይ ይህንን ማየት በጣም ይሰቀጥጣል። በጣም በጣም በጣም ነውር ነው። ኢትዮጵያ ማለት ከምላው አፍሪካም ሆነ ከሌሎቹ አገር የራሷ ባህል የራሷ ቋንቋ የራሷ ልማድ ያላት ሀገር ስለሆነች በዛው በኢትዮጵያ ህዝብ በገበሬው ወይም ደግሞ በአለው ባህላችን መሰረት የተመሰረተ የተለያዩ ትዕይንቶችን ቢሰሩ ኖሮ ይመሰገኑ ነበር። ነገር ግን እነዚሁ ሰዎች አሁንም አባቱን ያቃያቱን አፈቀው የምዕራቡን ዓለም ብቻ ርካሽ ባህል እየወሰዱ እየበተኑት ነው ያሉት። አድማጮች፣ ምሽቱ አበቃ። እናመሰግናለን አብራችሁን ስለቆያችሁ። የትግርኛ ዝግጅት ይቀጥላል ከእኛ በኋላ። ሰላም ደናዳሩ